ድንበር ተሻጋሪ የከባድ መኪና አሽከርካሪዎች ከኮቪድ-19 ወረርሽኝ ጋር በተያያዘ ምክንያት የምግብና የማረፊያ አገልግሎት አናገኝም፣ ከፍተኛ መገለል እየደረሰብን ነው ሲሉ ቅሬታቸውን ገልጸዋል። ለችግሩ መፍትሄ ለማበጀት መስሪያ ቤታቸው እየሰራ መሆኑን የፌዴራል ትራንስፖርት ባለሥልጣን ዋና ዳይሬክተር አብዲሳ ያደታ ለአሜሪካ ድምፅ ገልጸዋል። አገልግሎት አንሰጥም የሚሉ በሕግ እንደሚጠየቁ ዳይሬክተሩ አስታውቀዋል። መስፍን አራጌ ዝርዝሩን ይዟል። በከባድ መኪና አሽከርካሪነት ከሶስት አስርት ዓመታት በላይ ኢትዮጵያን አካለዋል። ድንበር ተሻግረው አገልግለዋል። አቶ ሰለሞን ገብረ ማርያም አሁንም ከዘርፉ አልወጡም። በተለይ ለድንበር ተሻጋሪ የከባድ መኪና አሽከርካሪዎች የሥነ ምግባር ትምህርትና የማሽከርከር ክህሎት ስልጠና ይሰጣሉ። አቶ ሰለሞን የታዘቡትን ባልደረቦቻቸውን ወክለው ይናገራሉ። አሁን አሁን የከባድ መኪና አሽከርካሪዎች በተለይ ወደ ጎረቤት ሀገራት ለመሻገር በሚደርሱባቸው አካባቢዎች ይገለላሉ፣ በሌሎችም በጥርጣሬ ይታያሉ፣ በማለት አሽከርካሪዎች በማረፊያ ቦታ ጥረት፣ በምግብ አቅርቦት ችግር እየተንገላቱ መሆናቸውን ይዘረዝራሉ። ቀድሞ እንኳን ራሱ ኮሮና ቫይረስ ባልነበረበት ጊዜ ብዙዎቻችን በሆቴሎች ውስጥ በምንመገባቸው ምግቦች ምክንያት በጤናችን ላይ ከፍተኛ ችግር ያጋጠመን ነበረ። አሁን ደግሞ በዚህ ወቅት ለበለጠ የጤና ችግር የምንጋለጥበት ወቅት ስለሆነ አንደኛ ለእነዚህ አሽከርካሪዎች ምቹ፣ ጤናማ የሆነ የማረፊያ እና የምግብ ቦታ በእርግጥ እዚህ ጊዜ ላይ አልነበረ መሰራት የነበረ ነበረበት ይሄ ቀደም ብሎ መታሰብ ነበረበት። ኪዳሶች ውስጥ ነው አብዛኞቹ በውሃ እጥረት አለባቸው። ባለምግብ ቤቶቹ ለእጃችን በቂ ውሃ፣ ጤናማ ምግብ የማቅረብ የአቅም ውስንነት አለባቸው እና ሹፌሩ እየተጓዘ ያለው በዚህ ሸለቆ ውስጥ ነው። ይሄ ደግሞ አደገኛ ሸለቆ ስለዚህ አሁን ባለው በኮሮና ቫይረስ የመጠቃት እድሉ በተለይ በምግብ ከፍተኛ ነገሩን ከድጡ ወደ ማጡ ያደረገው ደግሞ እንደ አቶ ሰለሞን የከባድ መኪና አሽከርካሪዎች በአንዳንድ ሰዎች ዘንድ የኮሮና የሆኑ ያህል መቆጠራቸው ነው። በማህበረሰቡ ጠለቅ ያለ ግንዛቤ ስላልተጨበጠ የከባድ ተሽከርካሪ አሽከርካሪዎች የኮሮና በሽታ ስርጭት ዋነኛ ምክንያት ተደርገው መታሰብ ጀምረዋል። በብዙ ቦታዎች ላይ በቅንነት የሚተላለፉ መልእክቶች ሊያስከትሉ የሚችሉት አሉታዊ ተጽዕኖ ቀድሞ አለመገመቱ ጭምር ይህን ችግር አስከትለዋል የሚል ግምት አላቸው። በኮሮና ቫይረስ ድንበር ተሻጋሪ የሚለው ብዙ አሽከርካሪዎች በብክለት ውስጥ እንዳሉና በካይ ነገሮችን ይዘው ወደ ተለያዩ ከተሞች እንደሚገቡ አድርጎ የመረዳት አዝማሚያና ሁኔታ በተለያዩ ከተሞች ውስጥ ይስተዋላል። በዚህ ምክንያት ምን ተፈጠረባት? በብዙ ቦታዎች በተለይ በዚህ በሐረር በመተሐራ፣ በአንዳንድ ቦታዎች ላይ ያው የመረዳት ሁኔታው ዝቅ ያለበት አካባቢ ተሽከርካሪዎች እንዳይቆሙ፣ አሽከርካሪዎችም እዛ አካባቢ እንዳይመገቡ ተጽዕኖ የመፍጠር አይነት ሁኔታ አለ። አንዳንዶቹ ጋር በእርግጥ መጠነኛ መሻሻል ይታያል። አንዳንዶቹ ጋር ግን እስካሁን መሻሻል አልታየም። በዘርፉ ለሚስተዋለው ችግር ጊዜያዊ መፍትሄ ያሉትንም እንደዚህ ያስረዳሉ አሽከርካሪዎች ከቤታቸው ምግብ ይዘው ይወጡ። ትራንስፖርት ደግሞ ተቋማት አሽከርካሪዎች ጅቡቲ ውስጥ ፈጥነው ችለው እንዲመለሱ፣ እነዚህ እነዚህ ሁኔታዎች ቢመቻቹ እና በጋራ ቢሰራ ችግሩ ለተወሰነ መጠን ሊቀረፍ ይችላል። እንደሚያስቡት ከኢትዮጵያ ጅቡቲ ለመድረስ ረጅም ጊዜ የሚጠይቅ ነው። የስንት ቀን ምግብ ይዘው ከቤት አስጠቅሰው መሄድ ይቻላል ብሎ ያስባለሁ። እኛ እንደ ማህበር ምን እያደረግን ነው? በሆቴል ተግባር ላይ የተሰማሩ ለሳምንት መቆየት የሚችሉ ፓግድ የሚሆኑ ምግቦችን ቴሌቪዥን መስኮት ሹፌሩ ቤተሰቦች እየተመለከቱ እነዛን ነገሮች ለልጆቻቸውና ለባሎቻቸው ለተወሰነ ጊዜ እንዲያዘጋጁ። ትልቁ ነገር ምንድን ነው? ይሄ ነገር ይበልጥ ተቋማቱ ላይ ነው። ተቋማቱ አንድ አሽከርካሪ ላይ ወደ ጅቡቲ መሄድ የለበትም። ጅቡቲ ከገባ ደግሞ ጭኖ መመለስ አለበት። በምንም ምክንያት ጅቡቲ ላይ አንድ ሹፌር ከሀያ አራት ሰዓት በላይ መቆየት አይጠበቅበትም። የፌዴራሉ ትራንስፖርት ባለስልጣን ዋና ዳይሬክተር አብዲሳ ያደታ የተከሰተውን ችግር ለመቅረፍ የተጠናከረ የግንዛቤ ማስጨበጫ ስራ እየተሰራ መሆኑን ገልጸ ከትራንስፖርት ድርጅቶች ጋር በመተባበር የከባድ መኪናዎች አሽከርካሪዎች ማህበር ጋር በመቀናጀት ማህበረሰቡን ግንዛቤ ሊያሳድጉ የሚችሉ ስራዎችን የማግለል ስሜት እንዳይሰፋ የመገለል ስሜትም እንደዚሁ አሽከርካሪዎቹ ላይ እንዳይሰማ እና ይህንም ችግር ለመከላከል ግንዛቤ የማስጨበት ስራ እየሰራ እንገኛለን። ሶፌሮቹ ኢትዮጵያውያን ስለሆኑ ለኢትዮጵያ ሕዝቦች የሚተጉ ዜጎች ስለሆኑ ምግብ ልቀርብላቸው እንደም እንደሚገባ ሆቴል እንደዚሁም መኝታ ባስፈለገበት ሁኔታ ሊሰጣቸው እንደሚገባ እና መላ ህብረተሰብ ፍቅር ሊያሳያቸው እንደሚገባ የማስተማር ስራ እየሰራን ነው የምንገኘው። አገልግሎት መስጠት ግዴታ የሚሆንባቸው አካባቢዎች ላይ አገልግሎት አንሰጥም የሚሉ አካላት ቢኖሩ በህግ ማዕቀፍ ውስጥ ይህንን ማየት ድላላቸው። አስቸኳይ ጊዜ አዋጁን ተከትሎ የወጣው የሚኒስትሮች ምክር ቤት ደንብ ላይ ምን ይላል? በጭነትም ሆነ የፈሳሽ ጭነት ትራንስፖርት አገልግሎትን ማደናቀፍ እና ማስቆም የተከለ የተከለከለ ተግባር ነው ብሎ ይደነግጋል። አገልግሎት ለእነኝህ ሹፌሮች አለመስጠት ማለት በተዘዋዋሪ ይሄ የትራንስፖርት አገልግሎት እንዳይቀጥልና ህብረተሰቡ እንዲቸገር ሀገሪቷ ችግር ውስጥ እንድትወድቅ ማድረግ ስለሆነ ይህን የሚያደርጉ ዜጎች አዋጁ ላይ በተቀመጠው በስራት ደረጃ ስትወስደው እስከ ሶስት አመት የሚደርስ ስራት በገንዘብ ደረጃ ስትወስደው ከአንድ ሺህ እስከ ሁለት መቶ ሺህ የሚደርስ ዱር የሚያስቀጣ ስለሆነ የተከበረው ኢትዮጵያ ሕዝብ በተለይ በመላ ሀገሪቱ የሚገኙ እነኝህ እንግዲህ ትራንስፖርት አገልግሎት መስመር የሚያልፍባቸው የሚኖሩ ህዝቦቻችን አጠቃላይ ይህንን አውቀው ህጉ እንዲከበር አበክሮ መስራት አለበት ይላለው። በሌላ በኩል ድንበር ተሻጋሪ የከባድ መኪና አሽከርካሪዎች የተለየ ቦታ ሊዘጋጅልን ይገባል ሲሉም ይጠይቃሉ። ከጅቡቲ ስንመጣ ያው ኳራንታይን አንደረግም ቀጥታ ነው የምንገባው እና ቤተሰብም ጋር ለመግባት ከባድ ነው። ስለዚህ ለበሽታው ስርጭት ነው የከፋ ነው የሚሆነው። ይኛ አሁን እኛ መደረግ ያለበት መንግስት ከተቻለ አንድ ቦታ ላይ አድርጎ ከዛም በኋላ እየተነሳል ወደዛ የምንገባበት ነው እና ያ ትኩረት ቢደረግ ጥሩ ነው። በሌሎች ሀገሮች ላይ ስንሄድ እንደ ሱዳን ኬንያ፣ ሞቴሎች አሉ። ለባለ ሀብቱ የተሰጠው ጥሩ መስተንግዶ፣ ለተሽከርካሪ መቆሚያ የማረፊያ ቦታ ይህ ሀገር የለም። አቶ አብዲሳ በአሽከርካሪዎቹ የተነሱትን ጨምሮ መፍትሄ ይኖራቸዋል ያሏቸውን ጥቂቶቹን እንዲያስረዳሉ። በሽታውንም የማመላለሱ ተሸካሚ የመሆኑም እድል እንዳይሰፋ ረዳቶቻቸውም ከነሱ ጋር ወደ ጅቡቲ አቋርፈ እንዳይሄዱ የመከላከል ስራ እየሰራን ነው። በመንግስት በኩል ድንበር አካባቢ ላይ የኮቪድ ሕክምና ምርመራ ቦታዎችንም ከማደራጀት አኳያ፣ የመቆያ ቦታዎችን ከማደራጀት አኳያ አሁን መሬት ከየክልሎቹ በማጠያየቅ እዛ አካባቢ የመቆያ ቦታዎችን ለመገንባት ጥረቶች የደረጉ ስራዎች የተጀመሩበት ሁኔታ አለ። በዋናነት የችግሩ ሰለባ ሆነናል የሚሉት ወደ ጅቡቲ የሚመላለሱ አሽከርካሪዎች ናቸው። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ